የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ሰኞ መስከረም አምስት 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የጠቅላይ ሚኒስትር አብይ አህመድ እና ከፍተኛ ባለሥልጣናት የምዕራብ ኢትዮጵያ ጉብኝት ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ተንኮል፣ መረባበሽ ካስከተለው ድህነትና ኋላቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል። ዝርዝር ዘገባውን እንመለስበታለን። በደሴ ኮምቦልቻና መካነ ሰላም ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮች ሰልፍ ሰላማዊ ሰልፍ የሚለው ትክክለኛ ትርጉም ያገኘበት ቀን ነው። እየዘመር ኖርተን እየዘመርን ነው የተመለስ ነው። የዚህን ዘገባ ዝርዝሩን ቆይተን እናስደምጣችኋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመቀሌ ያካሄደው ውይይት ኢሳት 95 ለአምስት ሚሊዮን የተናገረውን ነገር ይቅርታ ሳይጠይቁ እነሱ የሚመርጡ ፓርቲ ትግራዊ የመጡ ለምርጫ ፕሮግራም እና ራሱን ሲያስተዋው በምን ፕሪንሲፕል የትግራይ ሕዝብ ቀብናብላችሁ አስባችሁ ነው ወይስ ንቀት አያሳይም? ማንም ይናገረው ማንም፣ ይሄ የወደቀ አስተሳሰብ ትክክል አይደለም። ሕዝብን የሚለይ አስተሳሰብ፣ ዘርን በዘር ላይ የሚያነስ አስተሳሰብ ትክክል አይደለም። እነዚህንና ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና ኤደን ገረሞ በመስተንግዶ አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። ቱኒዚያ ውስጥ ትላንትና ፕሬዝዳንታዊ ምርጫ ተካሂዷል። ከ24 በላይ ተወዳዳሪዎችም ተሳትፎበታል። ኦፊሴላዊ ያልሆነ የምርጫው ውጤት ባመለከተው መሰረት ከገዢው ክፍል ጋር ብዙም ትስስር የላቸውም የተባሉ ሁለት ተወዳዳሪዎች እየመሩ መሆናቸው ተዘግቧል። ቱኒዚያ ውስጥ ከስምንት ዓመታት በፊት ጃዝሚን የሚል ስያሜ የተሰጠው አብዮት ከተካሄደ ወዲህ ነጻ ምርጫ ሲካሄድ ለሁለተኛ ጊዜ ሲሆን ከ7 ሚሊዮን በላይ ዜጎች የመምረጥ መብት እንዳላቸው ተገልጿል። ለመምረጥ በመቻሏ የተደሰተችው የ19 ዓመት ዕድሜ የኮሌጅ ተማሪ ዮማኤል ቤና የተሻሉ የሚመስሉኝን መሪዎች እመርጣለሁ ብላለች። አብዱልፈታ ሞሩ እንዲህና የተባለ ለዘብተኛ እስላማዊ ፓርቲን ወክለው የሚወዳደሩ ናቸው። ባለፈው ሐምሌ ወር የሞቱትን የ92 ዓመት ዕድሜ ፕሬዚዳንት በጂ ሳይድ ኤስቤሲን ቦታ ለመያዝ ነው የሚወዳደሩት። ለፕሬዝዳንትነት ከሚወዳደሩት መካከል ሁለት ሴቶችም ይገኙባቸዋል። ኢራን የሳውዲ አረቢያን ግማሽ የነዳጅ ዘይት ምርት ባወደመው የድሮን ጥቃት ውስጥ እጄን አላስገባውም ባለችው ላይ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ የጥያቄ ምልክት አስቀምጠዋል። ኢራን የአሜሪካን ድሮን መታ በጣለችበት ወቅት በአየር መስመሪ ውስጥ ስለገባ ነው ማለቷ የሚታወስ ነው። ፕሬዚዳንት ትራምፕ በትዊተር ገጻቸው ላይ ባስተላለፉት መልእክት፣ ድሮኑ ግን ወደ አየር መስመራው እንኳን አልተጠጋም ነበር ብለዋል። አያይዘውም ፕሬዚዳንቱ ኢራናውያኑ ያሉት ውሸት መሆኑን እያወቁ ይደጋግሙታል። አሁን ደግሞ በሳውዲ አረቢያ ላይ ከተፈጸመው ጥቃት ጋር የሚያገናኘን ነገር የለም ይላሉ። እናያለን እንግዲህ ብለዋል። አንድ የሳውዲ አረቢያ ወታደራዊ ቃል አቀባይ በጥቃቱ ላይ የኢራን መሳሪያዎች ጥቅም ላይ መዋላቸውን የመጀመሪያ ምርመራ ውጤት አሳይቷል ብለዋል። በኢራን የሚደገፉ የየመን ሁቲ አማጽያን በሳውዲ አረቢያ ላይ ለተፈጸመው የድሮን ጥቃት ኃላፊነቱን ወስደዋል። በጥቃቱ ምክንያት የሳውዲ አረቢያ ዕለታዊ የነዳጅ ዘይት ምርት በአምስት ነጥብ ሰባት ሚሊዮን በርሜል መቀነሱ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ግን ከየመን ነው ጥቃቱ የተፈጸመው የሚለው ኖሬ ወደ ገውንትተው ኢራንን ተጠያቂ አድርገዋል። እስካሁን ድረስ ግን ያቀረቡት ማስረጃ የለም። የዩናይትድ ስቴትስ የመኪና አምራች ኩባንያዎች ኩባንያዎች ሰራተኞች ማህበር አባላት በጄኔራል ሞተርስ ኩባንያ ላይ ዛሬ አድማ ጀምረዋል። አዲስ የስራ ኮንትራትን አስመልክቶ በአሰሪዎችና በሰራተኞች መካከል ያለው ልዩነት በመቀጠሉ ነው ሰራተኞቹ እርምጃውን የወሰዱት ተብሏል። ንግግሩን ዛሬ በሚቀጥሉበት ወቅት በዘጠኝ ክፍለ ግዛቶች ያሉ መኪናዎችና መለዋወጫዎችን የሚያመርቱ ወደ ሀምሳ ሺህ የሚጠጉ ሰራተኞች ያሉባቸው ኩባንያዎች ዛሬ ተዘግተው ይውላሉ። የማህበሩ ምክትል ፕሬዚዳንት ቴሪ ዲትስ እንደሚሉት አድማ ማድረጉ የመጨረሻ አማራጭ ቢሆንም አስፈላጊ ነው ብለዋል። ማህበሩ የተሻለ ክፍያና የጤና ጥበቃ እድል እንዲሁም የስራ ዋስትና እንዲኖር ይፈልጋል። ሰራተኞቹ የትርፍ ድርሻ እንዲኖራቸውም ጠይቋል። አድማጮች ለሰዓቱ ያዝንላቸው አጭጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና የዘገባው ፕሮግራሞች ጋር አብራችሁ ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ኤደን ገረሞ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱ ርዕሳችን እናስደምጣችሁ። ኢትዮጵያን የማሳነስ ልምምድ ለልጆቻችን አናወርስም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የበርካታ ብሔር ብሔረሰቦችና ሕዝቦች እንዲሁም የተለያዩ ሃይማኖቶች አገር መሆኗን ያስታወሱት ጠቅላይ ሚኒስትሩ መንግስታቸው ሁሉም ተከባብረው የሚኖሩባት ታላቅ አገር ለመገንባት እንደሚሰራ አብራርተዋል። በደቡብ ክልል ከከፋ ዞን ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትሩ በአካባቢው እየተነሳ ያለው አዲስ የክልል አደረጃጀት ጥያቄ መመለስ ያለበት ጥልቀት ባለው ውይይትና የጋራ መግባባት መሆኑን አስረድተዋል። አዲስ የክልል አደረጃጀት ጥያቄ በውይይቱ ወቅት ተደጋግሞ ተነስቷል። የቅንጦት ሳይሆን እጅግ አስፈላጊ መሆኑን ተሳታፊዎች አንስተዋል። እስክንደር ፍሬው ዘገባ አለው። እሁድን ምዕራብ ኢትዮጵያ ቦንጋ ያሳለፉት ጠቅላይ ሚኒስትር አብይ አህመድ ምክትላቸውን ደመቀ መኮንንን፣ መከላከያ ሚኒስትሩን ለማ መገርሳንና ሌሎች ባለስልጣናትን አስከትለው ነው የተጓዙት። ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውም አብረዋቸው ተጉዘዋል። በጣም አመሰግናለሁ። ከጅማ እስከ ከፋ ዞን ዋና ከተማ ቦንጋ ድረስ ግራና ቀኝ በነበሩ ነዋሪዎች አቀባበል የተደረገላቸው ጠቅላይ ሚኒስትሩ በተለይ በቦንጋ ስታዲየም የጠበቃቸው የተለየ ነበር። የተለያዩ የከፋ ዞን አካባቢዎች መጥተው በዚህ በቦንጋ ስታዲየም ለተሰባሰቡ ነዋሪዎች ንግግር ያደረጉት ጠቅላይ ሚኒስትሩ መንግስት ታላቅ አገር ለመገንባት እየሰራ መሆኑን ተናግረዋል። ኢትዮጵያ ውስጥ በተለይ የአብርሃሚክ ሃይማኖት የሚባሉት የእስልምና የክርስትና ሃይማኖት እንዲሁም የጁ እምነት ተከታዮች ቁጥራቸው ቢያንስም ያሉበት ሴቶችና ወንዶች በእኩል ሚዛን የሚገኙበት ከሰማንያ በላይ ብሔር ብሔረሰቦች የሚገኙበት ሁሉም በአንዲት ኢትዮጵያ ጥላ ስር እንደ ወንድማማች የሚተያዩ የሚከባበሩ አንዱ የአንዱን ባህልና ትውፊት ሳያጎድን ተከባብረውና ተዋደው አንዱ ከሌላው ተምሮ በጋራ ታላቅ ኢትዮጵያን የመገንባት እንጂ ኢትዮጵያን የማሳነስ ልምምድ ለልጆቻችን የማናወርስ መሆኑን በድጋሚ ላረጋግጥላችሁ እፈልጋለሁ። ያለፈው አርባና ሃምሳ ዓመት አካሄድ ግን ለኢትዮጵያ የሚበጃ አይደለምን ያሉት ጠቅላይ ሚኒስትሩ ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ቶንኮል መረባበሽ ካስከተለው ደህንነትና ኋላ ቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል። ባለፉት አርባና አምስት ዓመታት ኢትዮጵያ ውስጥ አንዱ በአንዱ ላይ ሲሸርብ፣ አንዱ በአንዱ ላይ ተንኮል ሲሰራ ኢትዮጵያን ወደ ኋላ እየጎተተ ስለሆነ ከእንደዚህ አይነት በሰማይም በምድርም ተቀባይነት የሌለው ኢትዮጵያ ወደ ኋላ ከሚያስቀር የ19ኛው ክፍለ ዘመን ኋላ ቀር እሳቤ ወጥተን ወደ አንደኛው ክፍለ ዘመን ስልጡን እሳቤ በመግባት በመደመር ሀገራችን ድና ለማ በትህትና እየጠየቅ መልካም አዲስ ዓመት የብልጽግና መሰረት የምትጥሉበት የፍቅር ዘመን ይሆንላችሁ። አመሰግናለሁ። ጠቅላይ ሚኒስትሩና የልዑካን ቡድናቸው በቦንጋ ከተማ የመሰብሰቢያ አዳራሽ ከነዋሪዎች ጋር ባደረጉት ውይይትም ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሰጥተዋል። ተደጋግሞ የተነሳው ደግሞ በዚሁ በከፋ ዞን ምክር ቤትና በነዋሪዎቹ ሲቀርብ የቆየው የአዲስ የክልል አደረጃጀት ጥያቄ ነበር። ጥያቄው የመላው የዞኑ ህዝብ መሆኑን አንድ አስተያየት ሰጪ ተናግረዋል። ህዝቡ ጥያቄ አቅርቧል። ይሄ የህዝብ ጥያቄ አይደለም፣ የአመራሩ ጥያቄ ነው ተብሎ ብዙ ነገር ይነገራል እና ይሄ የህዝብ ጥያቄ ነው በትክክል እውነት በእግዚአብሔር ፊት ነው የምንናገረው። ይሄ የህዝብ ጥያቄ ነው፣ ያመራሩ ጥያቄ አይደለም። ቢሶት ነው፣ ልክ ነው። እኛ በክልል ተደራጅተን መስራት የሚገባን ማልማት የሚገባን እናለማለን፣ መስራት የሚገባን እንሰራለን። የአዲስ የክልል አደረጃጀት ጥያቄያቸው አጎራባሽ ዞኖችንም ከግምት ያስገባ መሆኑን የተናገሩት ደግሞ ሌላ አስተያየት ሰጪ ናቸው። ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ በጥብቅ ውይይትና መተማመን የማይፈታ ችግር ሊኖር እንደማይችል አብራርተዋል። በዚሁ የክልልነት ጥያቄ ላይ አስተያየት የሰጡት ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ጥያቄዎችን ከታላቅ የሀገር ግንባታ አንጻር ጭምር መመልከት እንደሚገባ አስረድተዋል። ጠቅላይ ሚኒስትር አብይ አህመድ በቦንጋ ከተማ ከነዋሪዎች ጋር ያደረጉት ውይይት የሰጡትን ማብራሪያ ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የጋቢና ቢሆይ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በቤተ እምነታችን ላይ የህልውና ስጋት ተጋርጦብናል የሚሉና በደሴ ኮምቦልቻና መካነ ሰላም ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮች መንግስት ለቤተ ክርስቲያኗ ተገቢውን የህግ ከለላና ጥበቃ ያደርግ ሲሉ ትናንት በሰላማዊ ሰልፍ ጠይቀዋል። በሰልፉ ላይ ከሰማንያ ሺ የሚልቅ ምዕመን ተሳትፏል ነው የተባለው። ሰልፉ በሰላም የተጠናቀቀ ሲሆን በሰላም ተጀምሮ በሰላም እንዲጠናቀቅ የጸጥታ አካላት ወጣቶችና ምዕመናኑ ላበረከቱት አስተዋጽኦ ምስጋናን ተቸሯቸዋል። መስፍን አራጌ ዝርዝሩን ያሰማናል። ልብሰ ተክህኖ በለበሱ ዲያቆናትና ካህናት ጥንግ ድረብና ካባ በደረቡ መምህራንና መርጌታ ተመሳሳይ አልባሳት ባጠለቀው የሰንበት ትምህርት ቤት ተማሪዎች የተመራውን የደሴ ከተማ ሰላማዊ ሰልፍ ከ50 ሺህ የሚልቅ ምዕመን አጅቦታል። ቤተ ክርስቲያንን ማቃጠል የኢትዮጵያን ታሪክ ማቃጠል ነው፣ የፖለቲካ ነጋዴዎች እጃቸውን ከቤተ ክርስቲያን ላይ ያንሱ፣ የአብያተ ክርስቲያናትን መቃጠል የካህናትንና የምዕመናንን ግድያ መንግስት በአስቸኳይ ያስቁም የሚሉና በርካታ መፈክሮችን ያነገቡት ሰልፈኞች ከያጥቢያው ተሰብስበው ፒያሳ ላይ ከተገናኙ በኋላ መዳራ ሻቸውን ያደረጉት መስቀል አደባባይ ነበር። የሰልፉ አስተባባሪ ኮሚቴ ቤተ ክርስቲያኗ ለኢትዮጵያ ስልጣኔ ያበረከተችውን አስተዋጽኦ ዘክሯል። ከቅርብ ዓመታት ወዲህ ግን ይህ ውለታዋ ተዘንግተው አብያተ ክርስቲያናት እየተቃጠሉ የሃይማኖት አባቶችና ምዕመናን እየተገደሉና እየተሳደዱ ናቸው ሲል ያስረዳል። ብራና ዳምጣ፣ ቀለም በቅብጣ፣ ፊደል ቀርጻ፣ ትምህርትና ስልጣኔን ያስጀመረች ሀገርን ከነድንበሩ፣ ነፃነትን ከነክብሩ፣ ፊደልን ከነቁጡ፣ አንድነትን ከነጀግንነቱ ለሀገር ያበረከተች ባለውለታ ነች። መግለጫው ወሎን ጨምሮ በጅግጅግ ጋ በሲዳማ፣ ጌዲዮ አማሮና ና ጉጂ ዞኖች የተከሰተውን የቤተ ክርስቲያን ቃጠሎ፣ የምእመናን ግድያና ስደት አስታውሶ ችግሩ አሁንም ቀጥሏል ሲል ያስረዳል። ለዚህም ምክንያቱ ደግሞ መንግስት አስፈላጊውን የሕግ ከለላ ለቤተ ክርስቲያን ባለመስጠቱ ነው ብሏል። የሰልፉ አስተባባሪ ኮሚቴ ባለ ዘጠኝ ነጥብ የአቋም መግለጫ ያወጣ ሲሆን ስልጣናቸውን መከታ በማድረግና ለጥፋት የተደራጁ ቡድኖችን ፖለቲካዊ ሽፋን በመስጠት ለምእመናን መገደልና መሰደድ ለአብያተ ክርስቲያናት መቃጠልና ቅርሶች መውደብ ምክንያት የሆኑ የመንግስት ባለስልጣናትንና የሥራ የስራ ኃላፊዎችን ድርጊት እናወግዛለን። ቤተ ክርስቲያኗ የሕግ ከለላና ጥበቃ ከመንግስት እንዲሰጣት እንጠይቃለን የሚሉና ሌሎች መልእክቶችም አስተላልፈዋል። በሀገራችን ሁሉም ቤተ እምነት በመከባበርና በመተሳሰብ ለብዙ ዘመናት በመኖር ለሌሎች ሀገራት ጭምር አርያነት ያለው ተምሳሌት በማሳየት ዘመናትን ተሻግረው እዚህ ደርሰዋል። ስለሆነም ሁሉም ቤተ እምነት በቤተ ክርስቲያናችን ላይ እየደረሰ ያለውን ቃጠሎና የካህናት ምዕመናንን መገደል፣ መሰደድ በጽኑ በማውገዝ በመከላከል እንዲሁም ማጥፊዎችን አሳልፎ ለህግ በመስጠት ከቤተ ክርስቲያናችን ጎን ቆመው ታሪካዊ ኃላፊነታቸውን ይወጡ ዘንድ በአክብሮት እንጠይቃለን። የሰልፉ አስተባባሪ ኮሚቴ ሰብሳቢ መምህር አባ ኪዳነ ማርያም አረጋ ሰልፉ ኢትዮጵያ የጨዋነት የተንጸባረቀበትና ከተጠበቀው በላይ በርካታ ህዝብ የተሳተፈበት እንደሆነ ጠቅሰዋል። ሰልፉን ከጠበቅነው በላይ ነው የሆነው። በደሴ ከተማ ውስጥ ያለ የኦርቶዶክስ ተዋህዶ እምነት ተከታይ አንድም ሰው ሳይቀር በነቂስ ወጥቶ ድምፁን ያሰማበት ሰዓት ነው። በጣም ደስ ብሎናል። እግዚአብሔር እናመሰግናለን። ከጸጥታም ጋር ያለው ጉዳይ በእኛም ውስጥ ያሉት በጸጥታ ላይ ተሰማርተው የነበሩ ወጣቶችም ሆኑ የመንግስትም እንደዚሁ የጸጥታ ኃይልም ተባብሮ በመስራት እስካሁን ድረስ ምንም የጸጥታ ችግር አልተ فطرم ዲያቆን ሰለሞን ወልደ ይባላለሁኝ። ደሴ በተደረገው ሰላማዊ ሰልፍ የቁጥጥርና ስነ ስርአት ሰብሳቢ ነኝ። በአዲስ አበባ በአስሩ ማህበራት የተዋቀረው የሰላማዊ ሰልፍ አዳራሽ ኮሚቴ ሀሳቡን እንደግፋለን። ሌላኛው ከመንግስት ጋር በጀመሩት ድርድርም ከጎናቸው እንደምንቆም መግለጽ እንፈልጋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስተ ስላሴ መንፈሳዊ ዩኒቨርሲቲ የሬጅስትራር ክፍል ኃላፊና በአዲስ አበባ ሀገረ ስብከት የጎላ ጽርሐ ጽዮን ቅዱስ ሚካኤል ሰባኪ ወንጌል መምህር በላይ ወርቁ ቤተ ክርስቲያኗ ላይ ያንዣበበውን አደጋ እንዲህ ይገልጾታል። ይቺ የዓለም አብያተ ክርስቲያናት መስራች የሆነች ለእንግዳ ተቀባይነት ተምሳሌት የሆነች ቤተ ክርስቲያን መንግስት ባለበት አገር ላይ እንግዳ እንድትሆን ስትደረግ ከዚህ በላይ ምን አደጋ አለ? ለአንድነት ተምሳሌት፣ ለኢትዮጵያዊነት ልዩ መገለጫ የሆነች ቤተ ክርስቲያን እነዚህ ሁሉ ሴቶቿ እየተሸረሸሩ ናቸው። ሰልፉ ከሚኖረውም ጠቀሜታ አኳያ የሚከተለውም ብለዋል አንደኛ፣ ሰላማዊ ሰልፍ የሚለው ትክክለኛ ትርጉም ያገኘበት ቀን ነው። እየዘመርን ወተን እየዘመርን የተመለስ ነው። ይሄ ሰላማዊ ሰልፍ ይፈቀድልን ለሚሉ ሰዎች እንደዚህ አድርገው የሚወጡ መሆን እንዳለባቸው ቅድመ ሁኔታ ማሳያ ነው። ሁለተኛው የኢትዮጵያን ውለታ ሳያውቁ በጥቅመኛ ፖለቲከኞች እየተነዱ ላሉ ሰዎች የቤተ ክርስቲያኒቱን ውለታና ቤተ ክርስቲያኒቱ የሁሉ መሆኗን ማሳወቂያ መንገድ ነው። ሦስተኛው መንግሥት ለቤተ ክርስቲያን ተገቢውን ጥበቃ እንዳላደረገላት ማስገንዘቢያ ነው። የደቡብ ወሎ እና ኦሮሞ ብሔረሰብ አስተዳደር ዞኖች ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ መንግስት የሕዝቡን ጥሪ ከሰማ ሰልፉ ሕዝቡ ከመንግስት ጎን መቆሙን የሚያሳይ እንጂ ተቃውሞ አይደለም ካሉ በኋላ ይህን አክለዋል። ጩቤ አስታቀው ፈንጂ አስቋጥረው በሕዝባችን ላይ የጠፋጭ ህጃቸውን ለመላክ በዝግጅት ላይ ያሉ አካሎች እንዳሉ እሰማን ነው። እነዚህ ሰዎች ከዚህ ሰላማዊ ሰልፍ ሊማሩ ይገባቸዋል። እንደ እውነቱ ከሆነ የሚጠቅመው ከዚህ በፊት እንዳለፈው ተባብሮ ተዛዝኖ አስፈላጊውን ነገር ሁሉ በውይይት እየፈቱ በአንድ ላይ መጓዙ ብልህነት ነው፣ ካሰቡት ቦታ ደግሞ ያደርሳል። በተመሳሳይ ሰልፉ በኮምቦልቻና መካነ ሰላም ከተሞች ተካሂዷል። የኮምቦልቻ ቃሉና አርጎባ ወረዳዎች ቤተ ክህነት ስራ አስኪያጅ መምህር ቆሞስ መላከ ሕይወት አባ ተክለማርያም ገብረ ማርያም ከ1990 ዓ ም ወዲህ በቤተ ክርስቲያን ላይ እየደረሰ ያለው ጥቃት ቢባባስም መንግስት የወሰደው እርምጃ የለም። መንግስት ያልሰራውን እንዲሰራ ጥሪ የተላለፈበት ሰልፍ ነው ብለዋል። የመካነ ሰላም ከተማና የቦረና ወረዳ ሰልፍ አስተባባሪ አቶ ፍቅረ ማርያም መንግስቱ በበኩላቸው ዛሬ በመካነ ሰላም ከተማ ከጠዋቱ 12 ሰዓት ተኩል እስከ ቀኑ 5 ሰዓት ተኩል በዘለቀው ሰልፍ ልዩ ልዩ ጥያቄዎች መሰንዘራቸውን አመልክተዋል። በተለይ የሌሎች ቤተ እምነት ተከታዮችና መንግስት የጽንፈኛ ኃይሎች ድብቅ ዓላማን በንቀት በመከታተል ኢትዮጵያ አንድነትን ማስቀጠል እንዳለባቸው የመጠየቁን ነው አስተባባሪው ያስረዱት። ሰልፈኞቹ ለተጠየቁት ጥያቄዎች መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ መቀሌ ነው የሚወስድን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርቲውን ፕሮግራም ለማስተዋወቅ በመቀለ ከተማ በትናንትናው እለት ህዝባዊ ውይይት አካሂዷል። በመድረኩም ከተሳታፊዎች ብዙ ጥያቄዎች ቀርበዋል፣ ምላሽም ተሰጥቶባቸዋል። ስብሰባውን የተከታተለው ሙልጌታ አጽብሐ ተከታዩን መረጃ አድርሶናል። ከተመሰረተ ሶስት ወራት የሆነውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትግራይ ክልል ለመጀመሪያ ጊዜ በመቀለ ከተማ በትናንትናው ዕለት ውይይት አካሂዷል። መድረኩ የከፈቱት የኢዜማ ምክትል መሪ አቶ አንዱዓለም አራጌ ፓርቲው በመቀለ ከተማ መድረኩን እንዲያዘጋጅና ውጤታማ እንዲሆን የክልሉ መንግስትና የመቀለ ከተማ ነዋሪዎች ላደረጉት ድጋፍ አመስግነዋል። ስብሰባው በሰላማዊ መንገድ እንዲያልቅ የጸጥታ አካላትና አመራሮች ላደረጉት አስተዋጽኦ አመስግነዋል። ከዚህ በፊት በመቀለ ከተማ መድረክ ለማዘጋጀት ፓርቲያቸው ቅዶ በክልሉ አመራሮች ትንሽ ከተመላለሱ በኋላ ተፈቅዶላቸው፣ ነገር ግን በሰኔ አስራ አምስቱ የጄኔራሎችና አመራሮች ግድያ ምክንያት ሊሰረዝ ችሏል ብለዋል። አቶ አንዱ አለም በንግግራቸው ወደ ትግራይ ሄደህ ህዝባዊ ስብሰባ ማካሄድ ወደ ሰሜን ኮሪያ ሄደህ ሰላማዊ ሰልፍ እንደ መጥራት ነው እየተቆጠረ ያለው በማለት ተናግሯል። ነገር ግን ትግራይ ለእኔ ሀገሬ ነው፣ የህዝቡ ጨዋነት አሁንም ተጠብቆ ነው ያገኘሁት ብለዋል። የትግራይ ህዝብ የተለያዩ ሀሳቦች ያልቀረበለት ህዝብ ነው ብለው እንደሚያምኑም ተናግሯል። በጨዋነት በኢትዮጵያዊነት ስሜት በፍቅር ነው የተቀበለ። አንዳችን ግልምጫ አልደረሰብንም። መስተዳድሩም ቢሆን ከመጣም በኋላ የፖሊስ የጸጥታ አባላትም ጥሩ አቀባበል እናደረጉልን ሚዲያም እና ከዛሬትን ጨምሮ ጥሩ አቀባበል ናያደረጋችሁልን። ይሄ እውነት ስለሆነ መመስከር ግዴታችን ነው። ኢትዮጵያ ውስጥ የተለየ ሀሳብ ያልሰማ ህዝብ ካለ የትግራይ ህዝብ ነው እያስባል። ስለዚህ በጣም እርግጠኛ ሆነው አሁንም ከፍርሃት ቆፈነ ሲወጣ የትግራይ ህዝብ ብዙ ሀሳቦችን ያወጣል። ብዙ የማዳመጥ ፍላጎቱን እናያለን። ስለ ኢትዮጵያዊነቱም፣ ስለ ወገኑም፣ ስለ ታሪኩም ብዙ የሚናገረው ነገር አለ ና የትግራይ ህዝብ ጋር ገና ብዙ የሚሰማ ነገር አለ። ምክንያቱም የመደመጥ እድል ያላገኘ ህዝብ ነው። ብዙ ተቃዋሚ እንደፈለገ ተከራክሮ ተዋይቶ የሚያውቅበት አካባቢም አይደለም። ሌላው ሀገራችንም እንደዚህ ቢሆንም በተለይ ትግራ ይሄ ነገር የከፋ ነው ብለን እናምናለን። ስለዚህ ብዙ ስራ የሚጠብቀን ትግራይ ላይ ነው ብለን እናስባለን። በመድረኩ የቀረቡ አስተያየቶች ትችትና ዘለፋ የበዛባቸው ነበር። ይህም የመጀመሪያ መድረክ እንደመሆኑ የሚጠበቅ ነበር ብለዋል አቶ አንዱ አለም። በትግራይ በሰባት ወረዳዎች አባላት እንዳደራጁ ገልጸው ይህ በቀጣይ በተጠናከረ እንቀጥልበታለን ብለዋል። የፓርቲው ፕሮግራም ያስተዋወቁት አቶ ሀብታሙ ኪታባ በበኩላቸው ኢዜማ በፌዴራላዊ ያልተማከለ የአስተዳደር ስርዓት በመከተል ያምናል ብለዋል። አሁን ያለው ህገ መንግስት የ ግለሰብ መብት ትኩረት ባደረገ መልኩ እንዲሻሻል ፓርቲያቸው እንደሚፈልግ ገልጸው በኢኮኖሚ ጉዳይ ደግሞ ነፃ ገበያ እንዲኖር ኢዜማ ይታገላል ብለዋል። ሕገ መንግስቱ መሻሻያ መደረግ አለበት ብሎ ኢዜማ ያምናል። ምክንያቱም ሕገ መንግስቱ የግለሰብ መብት ላይ የሚለው ነገር ብዙ ስለሌለ የፖለቲካ ስልጣን ምንጭ ከሕዝብ ይሁንታ የሚገኝ መሆኑን በማመን በነፃ ፍትሃዊ ምርጫ ሕዝብ የፈለገውን የመምረጥ መብት እንስጠው እሱ ከሆነ በኋላ የሚሆነው ነው ለሀገር የሚበጀው ብለን ነው የምናስበው። የውይይቱ ተሳታፊዎች ጥያቄዎች ያነሱ ሲሆን በኢዜማ አመራሮች መልስና አስተያየት ተሰጥቷቸዋል። በመድረኩ ተደጋጋሚ ሲነሳ የነበረው ጉዳይ ደግሞ በኢዜማ አመራር ላይ ያሉ ግለሰቦች የኢሳት ቴሌቪዥን በመጠቀም ጭምር የትግራይ ህዝብ በድሏል፣ የበደሉትም የትግራይ ህዝብ ይቅርታ ሳይጠየቁ ለምን ወደ መቀሌ መጣችሁ የሚል ነበር። ኢዜማ ተብሎ በተቋቋሙት ፓርቲ ላይ ያሉት አመራሮች በፕሪንሲፕል ደረጃ ራሳቸው ያቋቋሙት እና በቅርብ ጊዜ ሀገር ሄዶ የሚመርቱ የተለያዩ መድረኮች ላይ ኢሳት ራሳቸውን እንዳቋቋሙት እንደመሩት ሲናገሩበት ነበር እና አሁን እነዚህ ሰዎች ኢሳት ዘጠና አምስት ለአምስት ሚሊዮን የተናገረውን ነገር ይቅርታ ሳይጠየቁ እነሱ የሚመርቱ ፓርክ ትግራይ ላይ መጥቶ ለምርጫ ፕሮግራም ራሱን ሲያስተዋውቅ በምን ፕሪንሲፕል የትግራይ ሕዝብ ይቀብና ብሏቸው አስባቸው ነው ወይስ ንቀት አያሳይም። አቶ አንዷለም በዚህ ጉዳይ ምላሽ ሲሰጡ በሕዝብ ላይ ወንጀል የሚሰራ ማናቸውም የመገናኛ ብዙኃንና ግለሰብ በሕግና በስርዓት መጠየቅ አለበት ብለዋል። ስለ ኢሳት ተደጋግሞ ተነስቷል። የሚገርመው እኔም በቅርብ ጊዜ ነው የሰማሁት። ዘጠና አምስት ለአምስት እንሆናለን ብሎ እንደዚህ ቀስቃሽ ንግግር በኢሳት መነገሩን አልተማሙ ነበር የሚገርማቸው በድጋሚ አሁንም እስር ቤት በነበርኩበት ጊዜ ነው። ግን እርግጠኛ ሁን እንዳልኳቸው ማንም የሚናገረው ማንም ይሄ የወደቀ አስተሳሰብ ነው ትክክል አይደለም። ህዝብን የሚለያይ አስተሳሰብ፣ ዘርን በዘር ላይ የሚያነስ አስተሳሰብ ትክክል አይደለም፣ ተገቢ አይደለም። አሁንም ቢሆን ሀገራችን ወደ ቋፍ እየከተቷት ያሉት ብዙ ሚዲያዎች አሉ፣ ከፌስቡክ ጀምሮ። ይህንን ማንም የናገረው፣ ማንም ሀይ ሊባል የሚገባው በህግም በስርዓትም ሊጠየቅ የሚገባው ነገር ነው፣ ፍጹም የምናወግዘው ነገር ነው። ኢዜማ በ2012 ምርጫ ላይ ያለው አቋምም ከተሳታፊዎች ጥያቄ ቀርቧል። የ2012 የምርጫ ጉዳይ እናንተ በኢዘማ ፓርቲ እንዲራዘም እንደምታቀነቅኑ ብዙ መረጃዎች አሉኝ። ምርጫ የማራዘም ጉዳይ ላይ የእናንተ ግልጽ የሆነ አቋም ምንድን ነው? የኢትዮጵያ ሕዝብ በመረጠው መተዳደር አለበት ብለን እናምናለን ብለው ምላሽ የሰጡ የፓርቲው ሊቀመንበር አቶ የሸዋስ ምርጫ ለማካሄድ የተቋሞች ዝግጅት ያስፈልጋል ብለዋል። ምርጫ መደረግ አለበት ግን የእውነተኛ ምርጫ መሆን አለበት የሚል እምነት አለ። ስለዚህ ቀጣዩ ምርጫ ከባለፉት ምርጫዎች የተሻለ መሆን አለበት፣ የተለየ መሆን አለበት። በእውነት ሁሉም አምኖበት የሚቀበለው አማራጭ ያለበት በትክክል ምርጫ እንዲሆን እንፈልጋለን። ይሄን ለማድረግ እንግዲህ በዛፊት መሰራት ያለባቸው ሚዲያ በስነ ስርዓት መስራት አለበት። የፍርድ ቤት ተቋሙ ምርጫ ቦርዱ የፍትህ ተቋሙ ብለን የዘረዘር ናቸው። በፓርቲዎች በጋራ ምክር ቤትም ከዛም ውጭ ባሉ ውይይቶች የተወያየንባቸው አሉ። እነዛ ያልቃሉ ወይ? በዚህ ጊዜ የኢትዮጵያ ህዝብ እንደ ህዝብ ግን ዝግጁ ነው ወይ ለዛ የሚል ጥያቄ አለ እና ለዚህ ቀን ይራዘም ይቁም አላል እንነጋገርበት፣ የተለየ የሚያደርገውን የተሻለ የሚያደርገውን ቁጭ ብለን እንነጋገርበት። ሌላ በመድረኩ በተደጋጋሚ ከቀረቡ ጥያቄዎች መካከል ኢዜማ የዶክተር አብይ አህመድ ነው ይባላል የሚል ነው። አብይ አህመድ እናንተ አማካሪ፣ ትልቁ አማካሪ እሱ እንደሆነ ይህ ድርጅት እንዳቋቋመው ብዙ ነገር ያው የሶሻል ሚዲያም በተለያየ ነገሮች እንረዳለን። አቶ አንዱ አለም ምላሽ ሲሰጡ ይህ ፓርቲ የማቋቋም ሀሳብ ያመጣ ነው ዶክተር አብይ ወደ ስልጣን ሳያመጡ እስር ቤት ሁነን ነው ብለዋል። ኢዜማን ሀሳቡ የመጣው እስር ቤት እያለ ነው። እስር ቤት ከተፈታም በኋላ 12 ቀን ፔፕሲ ጎተራ 12 ቀን ታስረን ነበር። 11 እስረኞች ለ12 ቀን ስንመካከር ምን ቢደረግ ጥሩ ነው የሚል ሀሳብ አመጣ። ከዛ ተመካክረን ይዘን የመጣነውን ሀሳብ ከ12 ቀን በኋላ ስንፈታ የዛን ጊዜ ግንቦት ሰባትም ወደ ሀገር ውስጥ የመግባትም ሀሳብ ገና አልነበረውም። ዶክተር አብይም ወደ ስልጣን አልመጣም። እንደወጣን ከነአቶ የሸዋስ ጋር መነጋገር ጀመርን። ከዛ በኋላ እያሰፋ እየሰፋ ከነአቶ የሸዋስ ጋር ብዙ ከሰራን በኋላ ግንቦት ሰባት ደግሞ ወደ ሀገር ውስጥ ሲመጣ ይህን ነገር አመጣ ነው አቶ አንዱ አለም ከመድረኩ ለተነሱ አስተያየቶች ሲናገሩ፣ ልክ ልካችን በግልጽ ነግራችሁናል፤ ይህም የሚገባ ነው ብለዋል። ሀገር መገንባት የሚቻለው በውይይትና በሰከነ መንገድ ክርክር በማድረግ በመሆኑ በሰለጠነ መንገድ መጓዝ ይጣል ጠበቅብናል ብለዋል። ለአሜሪካ ድምፅ ሙልጌታ ጽበሃ መቐለም። አሁን ሰዓቱ የቴክኖሎጂ ነው። የጀርመን መኪና አምራቾች አዳዲስ ራሳቸውን በራሳቸው የሚያሽከረክሩ የመጓጓዣ ፈጠራዎችን ይፋ አድርገዋል። ግኝቶቻቸው ለተፈጥሯዊ ኑሮ ተስማሚ አካባቢ አየርንም የማያውኩ እንደሆኑ ማረጋገጫ እየሰጡ ነው። ከሰሞኑ በፍራንክፈርት ጎዳናዎች ላይ ለተቃውሞ የወጡ በሺዎች የሚቆጠሩ ሰልፈኞች ግን የመኪና አምራቾችን ቃል ለማመን አዳግቷቸዋል። የአራሽ አርባሳዲን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል። በጀርመን ፍራንክፈርት በተጨናነቁ ጎዳናዎች ሳቢያ እንቅስቃሴዎች ሁሉ ይገታሉ። ከግለሰብ የመጓጓዣ ዘዴዎች ርቀን የህዝብ ማጓጓዣዎችን መጠቀም አለብን። ግዙፍ፣ ፈጣን፣ ሩቅ አድራሽና ለህዝቡ መልካም ውጤት ወደሚያመጣው ዘዴ መሻገር አለብን። ሃና ፌድረርን ነው የሰማናት። በዚህ ሰሞን ጎዳና ከወጡ 15000 የሚሆኑ የለውጥ አራማጆች መካከል አንዷ ናት። አንቷን ሃፍሬተር ሰልፉን የተቀላቀሉ ሌላኛው የአረንጓዴ ፓርቲ ፓርላሜንታዊ ቡድን መሪ ናቸው። የኤሌክትሪክ መኪኖች እርባና ካላቸው ነገሮች ሊቆጠሩ የሚገቡት ታዳሽ ኃይል የሚጠቀሙ ከሆነ ብቻ ነው። ከኤሌክትሪክ መኪኖች ስምሪትና ከማጓጓዣ ባህል ለውጥ በተጨማሪ የድንጋይ ከሰል መጠቀም በፍጥነት እንዲቆም እንፈልጋለን ያሉት ሰላማዊ ሰልፈኞች ወደ ፍራንክፈርት እንዲመጡ ያደረጋቸው የ2019 የአውሮፓውያን ዘመን ዓለም አቀፍ የመኪኖች አውደ ርዕይ ነው። በዚህ አውደ ርዕይ ላይ አንዳንድ መኪና ሰሪዎች ከሹፍርናና ትራፊክ ፍሰት ጋር የሚስማሙ መኪኖችን አስታውቀዋል። አንዳንዶቹ ደግሞ ጥቅሎችን የምንልክበትና የምንቀበልበትን መንገድ መለወጥ ላይ ስለ መትጋታቸው አሳይተዋል። በረሰልባች ኦኖ የተሰኘው መለስተኛ መኪኖችን አምራች ተቋም ምክትል መስራች ናቸው። ትልልቅ የኢንተርኔት ግብይት ኩባንያዎችን ሳይቀር እያናገርን ነው። እነሱም አዲስ መፍትሄ እየፈለጉ ናቸውና እነሱ የሚፈልጉት እጅግ ውጤታማ ርካሽና ዘላቂ የሆነ መላ ነው ነው ያሉት። በተቋሙ የተሰራው በእግር የሚረገጥ ፔዳል ጉልበት የሚንቀሳቀሰው መኪና ወደ ከባቢ አየር የሚለቀው ምንም አይነት ጎጂ ተረፈ ምርት የለውም። የመኪናው ፈጣሪዎች የመንገዶች መጨናነቅ ይቀንሳል፣ የጊዜ ፍሬያማነትንም ያሳድጋል ብለዋል። በበርሊን በትራፊክ መጨናነቅ ምክንያት የመኪኖቹ አማካይ የመንቀሳቀሻ ፍጥነት 16 ኪሎ ሜትሮች በሰዓት ነው። ደግሞም የማቆሚያ ስፍራ መፈለግ ያሻል። እኛ ግን የትራፊክ መጨናነቁን ማጠፍ ስለሚቻለን በከተማው ከሚነዱ መኪኖች እንፈጥናለን፣ የመቆሚያ ቦታም ለማግኘት ይቀለናል ያሉ። ከዚህ በተጨማሪ ቪሳይት የተባለ ሌላ ኩባንያ የምስለ እውነታ ወይንም አጉሜንትድ ሪያሊቲ በመጠቀም ካልታሰበ የመኪና ችግር በኋላ ሾፌሮች በቀላሉ ወደ ጎዳና እንዲመለሱ የሚያግዛቸው መላ ፈጥረዋል። ሆኖም ሰላማዊ ሰልፈኞች የተጠቀሱት የፈጠራ አይነቶች የአካባቢ ለውጥን ለመታደግ ፋይዳቸው ያነሰ ነው ይላሉ። ላውራ ፋኼ፣ ሲመስለኝ አሁን ያየነው ከአንድ ችግር ወደ ሌላ መሸጋገርን ነው። ይህ ግን የመጪውን ዘመን የመጓጓዣ ችግር የሚቀርፍ እውነተኛ አቀራረብ አይደለም። በጎዳናዎች ላይ ጥቂት መኪኖች እንዲሰሩ በማድረግ ከባቡሮች፣ ከእግረኞች፣ ብስክሌቶችና የሕዝብ መጓጓዣዎች ጋር መልካም የትራፊክ ቅንጅት እንዲኖር የሚያግዝም አይደለም ነው ያሉት። ስትከታተሉት የቆያችሁት የጋቢና ቪኦኤ ዝግጅታችን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪዮኤ አት ቪዮኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪዮኤ ብላችሁም የኢንስታግራም ገጻችንን ተከተሉ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉና ለጋቢና ቪዮኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች የዛሬው የጋቢና ቪ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክብል ያቤሮ ነው። የስርጭት መሀንዲሱም አብሮ ነበር። እናመሰግናለን። በጀመርነው ዘመኑ ነጋ ስመኝ እያለ በተጫወተው ዜማ እንሰናበታችኋለን። መልካም ምሽት። Okay. डि॒यो सॻले अमेरिका थी.